የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እንሁ መደመጥ ጀመረ ጋቢና ቪኦኤ ዛሬ ቀኑ ማክሰኞ ጥቅምት 1 ሰኞ ነው። ዛሬ ቀኑ ጥቅምት 17 2012። ይቅርታ አድማጮች፣ አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል በተለያዩ የኦሮሚያ ከተሞች የተነሳውን ሁከትና ብጥብጥ ተከትሎ የተጎዱና የተፈናቀሉ ወገኖችን ለማገዝ የወጣቶች ጥምረት ለሰብአዊነት የተሰኘ ዘመቻ ተጀምሯል። ሞዶ ዶላር ዋኔ ወደ 3 ሰው ነው ምናምን እኛ ድጋፍ እያደረግን ነው። አሁን አሃዛዊ ነገር በቁጥር አሁን ያልኩሽ ተፈናቃዮች አሉ። በቤተ ክርስቲያን ነው የሚገኙት። በተለየ ዶዶላዎቹ ለእነሱ የሚያስፈልገውን ምግብና ምግብ ነክ ያልሆነ ቁሳቁስ ልከናል። እንዲሁም በሰበታ አንድ ሺህ አንድ መቶ እኛ ተልቶልናል። የብሔራዊ አደጋ ስጋት አመራር ኮሚሽን የህዝብ ግንኙነትና የኮሚዩኒኬሽን ዳይሬክቶሬት ዳይሬክተር አቶ ደበበ ዘውዴ ናቸው። ዝርዝሩ በጋቢና የምሽት መሰናዶ ይሰማል። ኢትዮጵያዊው የሥነ ጥበብ ባለሙያ ኤልያስ ስሜ የዘንድሮው የሲሚዞኒያ የአፍሪካ የስነ ጥበብ ሽልማት ተሸላሚ ሆኗል። አስተዳደጋችንን ምናምን ሁሉንም የሰው ዘር እኩል ነው የምናየው ይህንን አዋርድ ሲሰጠኝ የሚሰማኝ የሁሉም የሰው ልጅ ነው ብዬ ነው ማምነው። ኤልያስ በተመሳሳይ አብሮን ያመሻል፣ የሽልማቱን ሀገራዊ ፋይዳም እናወሳለን። ሌሎች መሰናዶችም አሉን። አብረናችሁ የምናመሸው ሀብታሙ ስዩምና ኤደን ገረመው ነን። በመጀመሪያ አጫጭር የዓለምን ዜናዎች እናጋራችኋለን። አብራችሁን አምሹ። ከዜናዎቹ ጋር ተመልሰን መጥተናል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ምዕመናን ብሔራቸው ሳይለይ ክርስቲያን በመሆናቸው ብቻ ጥቃት እየደረሰባቸው መሆኑን እንዲሁም በቤተ ክርስቲያንና በአማኞቿ ላይ ያነጣጠረ ጥቃት እየደረሰ በመሆኑ መንግስት ለዜጎች ደህንነት መጠበቅ፣ የእምነት ነፃነት መከበርና የህግ ማስከበር ኃላፊነቱ እንዲወጣ ማሳሰቧ ተነገረ። ሰሞኑም በተለያዩ አካባቢዎች በደረሰ ጥቃት ቁጥራቸው የበዛ የእምነቱ ተከታዮች መገደላቸውን፣ መደብደባቸውና ንብረታቸው መቃጠሉ በተጨማሪም ከፍተኛ ስጋት ላይ መውደቃቸው አሳሳቢ በመሆኑ ከከፍተኛ ባለስልጣናት ጋር መወያየታቸውን ጠቅላይ ቤተ ክህነቱን ወክለው መጋቤ ሰላም ቀሲስ ሰለሞን ቶልቻ ለአሜሪካ ድምጽ ተናግረዋል። የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ቀዳሚ ሙፍቲ ሀጂ ኡመር እድሪስ በበኩላቸው በቤተ ክርስቲያንና በመስጅድ ላይ ስለደረሱት ጉዳዮች ህዝበ ክርስቲያኑና ሙስሊሙ በጋራ ቆሞ አጥፊዎች እንዲጋለጡ ማድረግ ያስፈልጋል ብለዋል። ሁለቱም አካላት ከሁሉም በላይ ደግሞ በዋነኝነት መንግስት የዜጎቹን ደህንነት የመጠበቅና ሰላምን የማስጠበቅ ኃላፊነት አለበት ብለዋል። አያይዘውም ከዚህ የባሰ ጉዳይ እንዳይመጣ ከአደጋው ወይም ከግጭት በፊት ጉዳትን አስቀድሞ የሚያስቀር የቅድመ መከላከል ስራ ላይ እንዲያተኩር አሳስበዋል። ዘገባው የጽዮን ግርማ ነው። ሁማን ራይትስ ዎችና አምነስቲ ኢንተርናሽናል የተባሉ የሰብዊ መብት ተሟጋች ድርጅቶች የታንዛኒያ ፕሬዚዳንት ጆን ማጋፉሊ ይፈጽማሉ ስላሉት እጅግ ጨቋኝ የአስተዳደር ተግባር ዛሬ ዘገባቸውን አውጥተዋል። ሁለቱ የሰብዊ መብት ተሟጋች ድርጅቶች ባለፈው አመት ስለ ጉዳዩ ጥናት ያካሄዱት በተናጠል ነው። ነገር ግን የማጋፉሊ መንግሥት ይፈጽማል ስለሚባለው የጭቆና ተግባር ተመሳሳይ ውጤት አግኝተዋል። መንግሥት ነጻ ጋዜጠኝነትን እንደሚያፍንና መንግሥታዊ ያልሆኑ ድርጅቶች እንቅስቃሴ እንደሚገድብ ሁለቱ የሰባዊ መብት ድርጅቶች ጠቁመዋል። ስለ ታንዛኒያ ጉዳይ ጥናት የሚያካሂዱት የአምነስቲ ኢንተርናሽናል ሠራተኛ ሮናልድ ኢቦሌ የሀገራቸውን የሰባዊ መብት ማዕቀፍ አራቅተዋል ስላሉት ጉዳይ የታንዛኒያው መሪ በጥንቃቄ እንዲያስቡበት ዛሬ መክረዋል። ባለሥልጣኖች ጋዜጠኞችን፣ አክቲቪስቶችና የተቃዋሚ ድርጅት አባላትን ማዋከቡን ካላስቆም ማሰር ማስቆም ማሰርን ማቆም አለባቸው ብለዋል። የአፍሪቃ ጉዳይን የሚከታተሉት የሁማን ራይትስ ዋቹ ኦሪያም ናይኮ በአረበኛ አጠራሩ ደሽ የሚባለው እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን መሪ አቡበከር አልባግዳዲ መገደልን መሰረት በማድረግ በከፍተኛ የተጠናቀቀ ሁኔታ የተሰራ መሆኑን የዩናይትድ ስቴትስ የሀገር ውስጥ ደህንነት ሚኒስቴር ገለጸ። ይሁና ተጨባጭ የሆነ የአደጋ መረጃ ከሌለ በስተቀር ማስጠንቀቂያ የማውጣት እቅድ እንደሌለው አክሎም ገልጿል። የዩናይትድ ስቴትስ ልዩ ወታደራዊ ኃይል በሰሜን ምዕራብ ሶሪያ በጥንቃቄ ባካሄደው ተልዕኮ ባግዳዲን መግደሉን ፕሬዚዳንት ዶናልድ ትራምፕ ካስታወቁ በኋላ የዩናይትድ ስቴትስ የሀገር ውስጥ ደህንነት ሚኒስቴር መግለጫ አውጥቷል። የጸጥታ ተቋማችን በንቃት መከታተሉን ይቀጥላል፣ ለሚከሰቱ እሁነቶችም ምላሽ መስጠቱን እንቀጥላለን ይላል መግለጫው። አንድ የቀድሞ የዋይት ሀውስ የብሔራዊ ጸጥታ ረዳት በዲሞክራቶች የሚመራ ቡድን በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ላይ በሚካሄደው ምርመራ ቃላቸውን እንዲሰጡ ቢታዘዙም ፈቃደኛ አልሆኑም። በፍርድ ቤቱ ከተወሰነባቸው ብቻ ቃላቸው እንደሚሰጡ ገልጸዋል ፕሬዚዳንት ትራምፕ ለፖለቲካ ጥቅማቸው ሲሉ የዩክሬን ፕሬዚዳንት ምርመራን እንዲጀምሩ ጫና አድርገባቸዋል ስለሚለው ክስ የቀድሞ የዋይት ሀውስ የብሔራዊ ጸጥታ አማካሪ ጆን ቦልተን ረዳት ሆነው ይሰሩ የነበሩት ቻርልስ ኩበርማን የሚያውቁት ነገር ካለ በዝግ ስብሰባ ቃለ ምስክር እንዲሰጡ በተወካዮች ምክር ቤት ዲሞክራቶች ማዘዣ ቀርቦላቸዋል ፕሬዚዳንት ትራምፕ እንደ አውሮፓውያን አቆጣጠር ባለፈው ሐምሌ 25 ቀን የዩክሬን ፕሬዚዳንት በፖለቲካ ተቀናቃኛቸው ጆ ባይደን ልጃቸው ሃንተር ላይ ምርመራ እንዲጀምሩ እንዲሁም ከአራት ዓመታት በፊት ዩናይትድ ስቴትስ ባካሄደችው ምርጫ ትራምፕ እንዲያሸንፉ ሀገራቸው ሰርታን እንዲሆን እንዲመረምሩ ሲወተውቷቸው ኩፐርማን ይሰሙ ነበር ተብሏል። አድማጮች ለአሁን ያሉና ጫጭር ዜናዎች እነዚህ ናቸው። ዘርዘር ያሉ የጋቢና መሰናዶዎች ወደሚቀርቡበት ሰዓት እንሻገራለን። ከጋቢና ቪኦኤ ጋር ናችሁ። አብራችን ስለሆናችሁ እናመሰግናለን። ሀብታሙ ስዩምና ኤደን ገረመው አብረናችሁ እናመሻለን። አሁን ወደ ቀዳሚው ዘገባ እንሻገር። ባሳለፍነው ሳምንት በተለያዩ የኦሮሚያ ከተሞች የተነሳውን ሁከትና ብጥብጥ ተከትሎ የተጎዱና የተፈናቀሉ ወገኖችን ለማገዝ ሀያ አምስት የሚሆኑ ወጣቶች ከጥምረት ለሰብአዊነት በሚል ስያሜና መርህ በምስራቅ ሐረርጌ እና በተለያዩ ኦሮሚያ ከተሞች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ ተጠልለው የሚገኙ ኢትዮጵያንን ለማገዝ በሀገር ፍቅር ቲያትር ቤት የ እርዳታ ድጋፍ የማሰባሰብ ስራ ዛሬ ልት ጀምረዋል። በሌላ በኩል የብሔራዊ አደጋ ስጋት አመራር ኮሚሽንን የድጋፍ ጥያቄ በደረሱ ቦታዎች በደረሱባቸው ቦታዎች ላይ አስቸኳይ ድጋፍ እያደረገ እንደሆነም አሳውቀዋል። በዚህ ይህንን ዘገባ ኤደን ገረመው በመቀጠል ታሰማናለች። ባለፈው ሳምንት በኦሮሚያ አንዳንድ ከተሞች የተነሳውን ሁከትና ብጥብጥ ተከትሎ በባሌ በባሌ ሮቤ፣ በምዕራብ አርሲ ዶዶሎ እና ከፈሌ፣ በምስራቅ ሐረርጌ በጎሮጉቱ ወረዳ እና ካራሚሌ እንዲሁም በሰበታ የተፈናቀሉ የህብረተሰብ ክፍሎች በተለያዩ የኢትዮጵያ ኦርቶዶክስ አብያተ ክርስቲያናት ተጠልለው ይገኛሉ። ለወገኖቻቸው የእርዳታ እጃቸውን መዘርጋት የፈለጉ በጎ ፈቃደኛ ወጣቶች ጥምረት ለሰብአዊነት በሚል መርህ ቃል በተለያዩ ማህበራዊ ድረገጾች ላይ በማስተዋወቅ በዛሬው ዕለት በሀገር ፍቅር ቲያትር ቤት እርዳታ ማሰባሰብ ጀምረዋል። ከፕሮግራሙ መስራቾችና አስተባባሪዎች መካከል አንዱ የሆነው ሰለሞን መንገሻ ስለ እንቅስቃሴው እንዲህ ይላል። መንግስት የሚባል እንቅስቃሴ በማህበራዊ ሚዲያ ላይ አሁን ይህ እንቅስቃሴ እየተጀመረበት ምክንያት ባለፈው ሳምንት በተፈጠረው አሳዛኝ ክስተት ምክንያት ተፈናቅሎ በተለያዩ ቦታዎች ፍራቀረረጃ አካባቢ ጎርጎቱ ወረዳ የሚባል ወለካራሚሌ ባሌ ባሌሮያ አካባቢ ምራብ ዶዶላ ከፈል እና እዚህ ደግሞ አዲስ አበባ ዙሪያ ሰበት አካባቢ ቤተክርስቲያኖች ውስጥ ተጠምሎ የሚገኙ በርካታ ወገኖቻችን አሉ። ለእነሱ ነው አሁን ድጋፍ ለማድረግ እየተንቀሳቀስን ያለነው። የቤተክርስቲያናቱ ተጠልለው የሚገኙ ህጻናት፣ አረጋውያን፣ ምን እዛው ቤተክርስቲያን ውስጥ የወለዱ አራሶች ሁሉ አሉ በአሁኑ ሰዓት እና ለእነሱ ድጋፍ ማድረግ ነው። በተለይ የምግብ ሰው ዛሬ ነው የጀመርነው። ከዛ ውጭ ግን አልባሳትም ምንም እየመጡልን ስለሆነ ያለውን የደረሰን ዳታ ሰብስበን ወደዛ ለመላክ እክል ያዝን። በጣም ጥሩ ምላሽ ነው አሁን ከሰው ያለኛ ያው ማህበራዊ ሚዲያውን ነው በዋነኝነት እየተጠቅጠቅነም እየሰበሰብን ያለ ነው። ብቻ እስካሁን ድረስ በጣም በርካታ የማይበላሹ ምግቦች፣ ፈጣን ምግቦችን እነ ፓስታ፣ መኮሮኒ፣ ሩዝ የመሳሰሉትን የህፃናት አልሚ ምግቦችን፣ ውሃ፣ ጨው ምናምን የተመሳሰሉት ምግብ፣ ፓስታ፣ ሩዝ እነዚህ አይነት ምግቦችን አሁን በብዛት ሰው እያመጣልን ያለው፣ ዱቄቶች፣ የበቆሎ ዱቄት፣ የስንዴ ዱቄቶች ሰዎች እያመጡልን ነው። የህፃናት ዳይፐሮችም አሉ። በጣም ብዙ ነው ማለት ምላሹ የሚገርም ነው። የሚያስደምቅ ነው። አብዛኛው ሰው በቃ በተፈጠረው ነገር አዝኗል እና ሰዎችን የመጡ እያስረከቡ እየሄዱ ነው ያለን። በጎ ፈቃደኞቹ ከዚህ ቀደም በቡራዩና በጌዲዮ በነበሩ መፈናቀሎች ላይ ተመሳሳይ ድጋፍ ያደረጉ ሲሆን ከዚህ በፊት ከነበራቸው ተሞክሮ በመነሳት እርዳታውን ለማድረስ የብሔራዊ የአደጋ ስጋትና አመራር ኮሚሽን ድጋፍ እንደሚያደርግላቸው ተናግረዋል። ከዚህ በፊት በተለያዩ ጊዜ በሚደርሱ አደጋዎች ተፈጥሮ፣ ሰው ሰራሽ የሚሆኑ አደጋዎች በሚያጋጥሙበት ጊዜ በማህበራዊ ሚዲያ እንቅስቃሴ እያደረግን ድጋፍ የምናደርግ እንትኖች ቡድኖች አለን በማህበራዊ ሚዲያም ላይ ሀያ አምስት ያክል ወጣቶች ነው ያለነው። ተጨማሪ ደግሞ የአደጋ ስጋት ስራ አመራር የሚባለው ተቋምም ድጋፍ ያደርግልናል፣ በተለይ ሎጂስቲክ ላይ እዛ ለማድረስ በሴኪዩሪቲም በምንም ችግር ስለሚኖር በሚል ከእነሱ ትብብር ያድርግልናል። የብሔራዊ አደጋ ስጋት ኮሚሽን የሕዝብ ግንኙነትና ኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ ደበበ ዘውዴ በበኩላቸው እርዳታና ማስተባበር ስራዎች ከክልሉ መንግስት ጥሪ ሲደረግ የሚሰሩ መሆናቸውን ገልጸው እስካሁን ጥሪ የተደረገው ከሰበታና ከምዕራብ አርሲ ዶዶሎና ባሌ መሆኑን ይናገራሉ። ኦልሞስት ወደ አንድ ሺ አንድ መቶ ሰው በሰበታ ምዕራብ አርሲ ደግሞ ዶዶላ፣ ባሌ ወደ ሶስት ሺ ሶስት መቶ ሀያ ስድስት ሰው ነው ምናምን። እኛ ድጋፍ እያደረግን ነው አሁን አህዛዊ ነገር በቁጥር አሁን ያልኩሽ ተፈናቃዮች አሉ። ቤተ ክርስቲያን ነው የሚገኙት በተለየ ዶዶላዎቹ። ለእነሱ የሚያስፈልገውን ምግብና ምግብ ነክ ያልሆነ ቁሳቁስ ልከናል። እንዲሁም በሰበታ አንድ ሺ አንድ መቶ እኛ ተልኮልናል። አሁን ይሄ በቀጥታ የተጠየቀ ነው። አሁን ከሰበታ በደብዳቤ የመጣ ነው። ያም በደብዳቤ የመጣውን ቁጥር ይዘን አለም አቀፍ ስታንዳርዱን ወይም ደረጃውን ጠብቀን እኛ የሚያስፈልገው እህል ዘይት ጥራጥሬ ብስኩት እንዲሁም ለህፃናትና እናቶች አልሚ ምግብ እናቀርባለን አቀርበል አንልም በህብረተሰቡ በኩል ግን ቀደም ሲል የነበረው ትብብርም እንዳለ ሊገልጽ ልሽ ፈልጋለን በምስራቅ ሀረርጌ በጎሮጉቱና በከራሜሌ አካባቢ ጥሪ እንዳልደረሳቸው የገለጹት አቶ ደበበ ዘውዴ ይህም ደግሞ በክልል ደረጃ በቁጥጥር ስር መዋል ከመቻሉ ጋር እንደሚያያዝ ገልጸዋል ለምሳሌ ወገኖች አደጋ ሊደርስባቸው ይችላል። ቀበሌው እኮ የራሱን ድጋፍ የማድረግ አቅም አለው። ከቀበሌው ውጭ ወረዳው አለ፣ ከወረዳው ዞኑ አለ፣ ከዞኑ ክልል አለ። ከክልል አቅም በላይ ሲሆን ነው አልባሳት ያስፈልገኛል፣ ሌሎች የቤት ቁሳቁስ ያስፈልጎኛል፣ እንዲሁም ምግብም እህል ያስፈልጋል ሲባል እኛ ቁጥሩ ሲገለጽልን አስፈላጊው ድጋፍ እንዲላክ ተደርጓል። አሁን ቅድምም በነገርኩሽ ሁኔታ ከሰበታ በኦሮሚያ አደጋ መከላከል ኮሚሽን በመጣው ደብዳቤ መስረት ድጋፉን ድጋፍ ተደርጓል። እርዳታው እስከ መቼ ድረስ ነው የሚቆየው? በቀጣይስ እነዚህን የህብረተሰብ ክፍሎች ለማቋቋም ምን እየተደረገ ነው? ዛሬ የተሰጠኝ ደብዳቤ ኦልሞስት ለአንድ ወር በዚች ለዚች ወር የሚሆነው ለጥቅምት ወር ተልኳል። ከዛ በኋላ ደግሞ በኢትዮጵያ ውስጥ አይተሽ እንደሆነ ግጭቶች ጊዜያዊ ናቸው በተደጋጋሚ ቢከሰቱም ግጭት ጊዜያዊ ነው። መስማማትን ስምምነትን ፈጥሮ ወደ ቀሮ ህብረተሰቡ እንዲመለስ የማድረጉ ስራ በሰፊው ይሰራበታል። ከዚህም በላይ ከስምንት መቶ ሺ እና ከዘጠኝ መቶ ሺ እንዲሁም ከአንድ ሚሊየን በላይ የሆኑ ከተለያዩ ቦታ የተፈናቀኑትም ተመልሰዋል። ስለዚህ እስከ መቼ የሚያስብል አይደለም። ቤተክርስቲያን መቼም ዘላለም ተጠልለው አይኖሩም። ማህበራዊ ነገሩን ጠብቆ ችግሮችን በማብረድ ወደ ቀያቸው እንዲመለሱ ነው የሚደረገው። ግን በቀያቸው ተመልሰው ሌሎች ንብረት ከወደመባቸው ሌሎችም ከተደረገ እዚው አካባቢ መልሶ ማቋቋሙ ስራ የሚሰራበት ይሆናል። እንዲሁም አንዳንዶች በስጋት ነው በስጋት ብቻ ይመስል ቤታቸው እንዳለ ነው እንዳለ አለ በስጋት ብቻ የመልቀቅም ነገር ስላለ ያን ስጋትና ፍርሀት የሕግ የበላይነትን በማስጠበቅ እንዲሁም የህዝብ ለህዝብ ግንኙነቱን ህብረተሰቡ አብሮ ይኖራል ያን መሰረት በማጥበቅ የሚመለስበት ሁኔታ ይመቻል ነው የምለው። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ጋቢና ቪኦኤ ነው እያዳመጣችሁ ያላችሁ። አድማጮቻችን፣ ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። ሄደንን ለቀደመው ዘገባሽ በጣም አመሰግናለሁ። ቀጣዩ ዘገባችን ምን እንደሆነ እባክሽ? እንግዲህ ቀጣዩ ዘገባችን በዚህ በዋሽንግተን ዲሲ የተካሄደ ለአራተኛ ጊዜ የተደረገ የስሚዞኒያን ብሔራዊ የአፍሪካ ጥበብ ቤተመዘክር ሽልማት ላይ ያተኮረ ነው። ኢትዮጵያዊው ኤልያስ ስሜና ናይጄሪያዊቷ ጂኒካ አኩኔ ተሸላሚ ሆነዋል። እንግዲህ ሀብታሙ አንተ ነው የሰራ ሀውስ ለሽልማት ስነስርአቱ፣ ተከታዩን አድማጮቻችን እንድታዳምጡን ጋብዛችኋለን። በዩናይትድ ስቴትስ ዋሽንግተን ዲሲ መቀመጫውን ያደረገው ስሚዝሶኒያን ብሔራዊ የአፍሪካ ጥበብ ቤተ መዘክር ለአራተኛ ጊዜ ለአፍሪካዊ የሥነ ጥበብ ባለሙያዎች የክብር ሽልማት አበርክተዋል። የዘንድሮቹ ተሸላሚዎች ኢትዮጵያዊው የህብረ ጥበባት ባለሙያ ኤልያስ ስሜና ናይጄሪያዊቷ የእይታ ጥበብ ባለሙያ ኒጂዴካ አኩኒዬ ክሮዝቢ ናቸው። ሽልማቱ በተበረከተበት ወቅት የሙዚየሙ አስተዳዳሪ ዶክተር ጋዝ ኬዝ ሃይፈርድ ሁለቱ የኪነ ጥበብ ሰዎች ለሽልማት የበቁበትን ምክንያት ተናግረዋል። የአፍሪቃን ስነ ጥበብ በተመለከተ በወርቃማ ጊዜ ውስጥ እየኖርን ነው። እጅግ የሚያስገርም የሥነ ጥበብ ባለሙያተኛ ትውልድ የሚያስደምሙ ነገሮችን በሚሠራበት ጊዜ ውስጥ ነው እየኖርን የምንገኘው። ለእኔ ግን በአሁኑ ጊዜ ኔጂዲካ አኩንዬ ክሮዝቢና ኤልያስ ስሜ እጅግ ወደር አልባ ልዮች ናቸው በሥራዎቻቸው የሚገልጿቸው ርዕሰ ጉዳዮች፣ የሥራዎቻቸው ፍጹም ዐይነ ሳቢነት ኃይል ከሌሎች የኪነ ጥበብ ሰዎች የሚለይ ወደር የሌለው ስፍራ ያስቀምጣቸዋል። ልናከብራቸው በመቻላችን የላቀ ደስታ ተሰምቶናል። ክብሩም በእጅጉ ይገባችኋል ነው ያሉት። በዕለቱ ለክብር ከበቁት መካከል አንዱ የሆነው አርቲስት ኤልያስ ስሜ ሽልማቱ ከመላው የሰው ልጆች የተበረከተለት እንደሆነ ሁሉ እንደተሰማው አጋርቶናል። አዎ እኔ በጣም ነው ደስ ያለኝ። ኢትዮጵያዊ ሁልጊዜ የምናስበው እኛ ነጭ ጥቁር ምናምን ለይተን አናቅ፣ አስተዳደጋችንን ምናምን፣ ሁሉንም የሰው ዘር እኩል ነው የምናየው። ይሄንን አዋርድ ሲሰጠኝ የሚሰማኝ የሁሉም የሁሉም የሰው ልጅ ነው ብዬ ነው ማምነው። ኤልያስ ቅይጥ የኪነ ጥበብ ዘይቤዎቹን በመጠቀም በሚሰራቸው ቀልብ ሳቢ ስራዎቹ ይታወቃል። ቁሶችን በመለጣጠፍ እንጨቶችን በመፈልፈል የወዳደቁ የኤሌክትሪክ ገመዶችና የኤሌክትሮኒክስ እቃዎችን የውስጥ ክፍል በማቀናጀት ሥራዎቹን ያከናውናል። በሀገር ቤት ከስራ ባልደረባው መስከረም አሰግድ ጋር በመሆን ዞማ የተሰኘ ቤተ መዘክር ከፍተዋል። በቅርቡ ለእይታ ክፍት የሆነውን ታላቁ ቤተ መንግሥት ኪናዊ ስራዎችንም አብረው ሰርተዋል። በሽልማት አሰጣጡ ስነ ሥርዓት ላይ ኤልያስ ለሥራ ባልደረባው ምስጋናውን አቅርበዋል። My word forever is who is in my life. እኔ እና መስኬ ከሀያ አመት በላይ አብረን ሰርተናል። ይህን ስል የእኔ አጋር ነ አዎ፣ አዲስ አበባ ትልቅ ዞማ ቤተ መዘክር ከፍተናል። ይሄ ማለት እኔ ለልጄ ውርስ የለም መስኪም ለልጇ ውርስ የለውም። ያ ማለት የኔ አይደለም የሱ አይደለም። ልጄ የቦርድ ሜምበር መሆን ይችላል እንጂ መሸጥ መለወጥ አይችልም። ስለዚህ የህዝብ ነው። ይሄ ቅርስ ትተህ ነው የምትሄደው። አረንጓዴውን እንደጠበቀ፣ በጭቃ የተሰሩ ቤቶች እንደጠበቁ ይሄንን ነው ማስተላለፍ የምንፈልገው። ስለዚህ እዚህ ጋር የኔ የመስኪም የሌሎችም ድምጽ አንድ መሆን ያለበት አንድ ዝማሬ ስንዘምር ነው። ስለዚህ ይሄንን ለሀገሬ ትንሽ ነው የሰራሁት። መስጠት ምንም አይደለም ለህዝብ ነው። ስለዚህ ያንን እያረግን ነው። ወደፊት ነው በትልቁ እና እናረጋለን ብለን ነው ምናምን አርቲስት ኤልያስ የኪነ ጥበብ ጉዞ መሰናክል እንደማያጠው ጠቅሶ ከልብ የመነጨ ጥረት ግን የኋላ የኋላ መልሶ እንደሚከፍል አውስተዋል። በዚህ የሽልማት ስነ ስርዓት ላይ የተገኙት በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ የኤልያስ የኪነ ጥበብ አውድማ ድል ለሀገር የሚበጅ እርባና እንዳለው ያምናሉ። በርካታ ታዋቂ የሚዚየም ኪዩሬተሮች ባሉበት የታሪክ ሰዎች ባሉበት የመንግስትም የግልም ታዋቂ ሰዎች በተገኙበት ሚዲያ በሶሻል ሚዲያ ጭምር ሽፍ ሽፋን ባለው ሁኔታ የኢትዮጵያ ስም በዚህ ምሽት ከፍ ብሎ መነሳቱ ኢትዮጵያ ያላትን እምቅ በተለይ ደግሞ በወቅታዊ በዘመናዊ ትራንስፎርሜሽን ዘመንም ጭምር ታላቅ ስራዎች እንዳሏት ቀደም ሲል ከአክሱም ዘመነ መንግስት ጀምሮ ከላሊበላም፣ ፋሲልም በሌሎች አካባቢዎችም ያሉንን ዘጠኙን እንኳን የዩኔስኮ ቅርሶች በምናይበት ሰዓት ስለ አርት ኢትዮጵያኖች ቀደም ብለው ብዙ ያሰቡበት እንደነበረ ግን ያንን ለማስተዋወቅ በየጊዜው በቂ ጥረቶች ይደረጉ እንዳልሆነ፣ አሁን ግን እንደ ኤልያስ ያሉ እጅግ በጣም የሚያኮራና ኢትዮጵያን ስም ከፍ የሚያደርግ በመሆኑ በተለይ ደግሞ ንግግር ሲያደርግ እንደሰማችሁት ፍልስፍናው ራሱ እጅግ በጣም ፓወርፉል ነበረ። የኪነ ጥበብ ሰዎች ሀገሪቱን ለማስታወቅ ይህን ያክል አቅም እንዳላቸው የሚታወቅ ከሆነ በመንግስት ደረጃስ ሀገሪቱን በሚያስተዳድረው አካል በኩል ለእነሱ ሊደረግ የሚገባ ማበረታቻ የለም ወይ? በእኛ ሀገር በጣም ብዙ መሰራት አለበት። አሁን ግራንድ ፓላስ ለምሳሌ የተደረገው ጅምር እንደ ጥሩ ነገር ልንወስደው እንችላለን። ስራቸው እንዲታወቅ በተደረገው ቁጥር ስራቸውን እያወጡ የበለጠ ወደ ህዝቡ ስለሚያደርሱት ወደ ገዢው እንዲታወቁ ስለሚያደርጉት ትልቅ አስተዋጽኦ ሊያደርግ ግን እንደ ሚውዚየም ያሉትን በስፋት በመገንባት በመጠገን እንዲሁም አንዳንድ በግልጽ የሚፈልጓቸው ማበረታቻዎች እየተለዩ ድጋፍ ሊደረግላቸው ይገባል። የስሚትሶኒያን ብሔራዊ የአፍሪካ ጥበብ ቤተ መዘክር ከ55 ዓመት በፊት የተቋቋመ በዩናይትድ ስቴትስ ምድር ብቸኛው አፍሪካዊ የኪነ ጥበብና ባህላዊ ሀብቶችን የሚሰበስብ የሚያሳይና የሚያጠናም ተቋም ነው። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። ምርጫችሁ ስላደረጋችሁ እናመሰግናለን። መንግሥት ሕግና ስርዓትን ማስፈን ቀዳሚ ተግባሩ እንደሆነ አውቆ የሕግ የበላይነትን በመላ ሀገሪቱ እንዲያሰፍን የአማራ ምሁራን መማክርት ጉባኤ ጠይቃ፣ ከሰሞኑ በኢትዮጵያ አንዳንድ አካባቢዎች በተከሰተው ግጭት የተሳተፉ ግለሰቦችና ተቋማት በሕግ ተጠያቂ እንዲሆኑም ጥሪ አቅርበዋል። አስቴር ምስጋናው ዝርዝሩ ልካልናለች። የአማራ ምሁራን መማክርት ጉባኤ በባህር ዳር ከተማ ለሁለት ቀናት ያህል ያካሄደውን ጉባኤ ሲያጠናቅቅ ባወጣው የጽሁፍ መግለጫና በመማክርቱ ፕሬዚዳንት በኩል የተሰጠው ማብራሪያ ከሰሞኑ በሀገሪቱ አንዳንድ ቦታዎች በተለይም በኦሮሚያ በአዲስ አበባ ዙሪያ እንዲሁም በድሬዳዋ አካባቢ ማንነትንና ሃይማኖትን መሰረት ባደረገው ጥቃት የብዙ ንጹሀን ዜጎች ህይወት ተቀጥፏል። የሀብትና ንብረት ውድመትም ተከስቷል። ይህ ተግባር ደግሞ በመልካም እሴቶቻቸው ተከባብረው የኖሩ ኢትዮጵያውያንን የሚገልጽ ሳይሆን የጥቂት የጥፋት ኃይሎች ሴራ ነው በማለት ጉባኤው እንዳወገዘው የመማክርቱ ፕሬዚዳንት ዶክተር ገቢያው ጥሩነህ ተናግረዋል። ዶክተር ገቢያው አያይዘውም በእንዲህ አይነት ክስተት የመንግስት ቀዳሚ ስራ ህግና ስርዓትን ማስፈን መሆኑን ጠቁመው በጥቃቱ በአንድም ሆነ በሌላ መልኩ የተሳተፉ ግለሰቦችም ሆነ ተቋማት በህግ ተጠያቂ እንዲሆኑ ጉባኤው በአጽንኦት እንደመከረ ገልጸዋል። ሀገሪቱ አሁን ባለው ሁኔታ ከቀጠለች ለትውልድ የሚተላለፍ ሀገር እንደማይኖር በመረዳት መላው የኢትዮጵያ ህዝብ ከዚህ አስከፊ ችግር ለመውጣት ራሱንና ቤተሰቡን መለወጥ እንዳ ለበት አስረድተዋል። ሰውን ማህበረሰብንና ድርጅትን በዘላቂነት በመለወጥ ተግባር ላይ ማተኮር አለብን የሚለው ያው ትልቅ ዋጋ የሰጠነው እኛ ስንለወጥ ብቻ ነው ሀገራችን ምድራችን የሚለወጥ ነው የሚለው በጣም ወሳኝ ስለሆነ እዚህ ላይ ትኩረት አድርገን መስራት አለብን የሚለው ያው ትልቁ የመማክርት ጉባኤው ትኩረት መሆኑን ሊገልጽላችሁ ፈልጌ ነው። ምድራችን ውስጥ ያለውን ቀውስ ስታየው ጥቂት ረባሾች በጣም ድምፃቸው ስለጮኸ ብዙ ስለሚመስሉን አብዛኛው ጨዋ ህዝብ ደግሞ ዝም ከማለቱ የተነሳ ጥቂት ስለሚመስለን ብቻ ነው። ይሄ ዝም ያለው አብዛኛው ጨዋው ኢትዮጵያዊ ድምፁን ማሰማት አለበት ብለን እናምናለን። ያ ከሆነ የሚረብሹትና ጥቂት የሆኑት ድምፃቸውን ስላወጡ ብቻ ብዙ የሚመስሉት ትንሽ መሆናቸው ይታወቃል። ያን ጊዜ ጉልበታቸውም ይደክማል። ግን ይሄ እነዚህን ረባሾችን ተከትሎ የሚወናበደው ወጣት ጨዋዎቹ አሁን ጥቂት የመሰሉት ካለ መናገራቸው የተነሳ ግን ብዙ የሆኑት መናገር ቢጀምሩ ወጣቱ እነዚህን መስማት ይጀምራል። እና አሁን ሰሞኑንም የተካሄደው ነገር ከዚህ የተለየ አይደለም። ስለዚህ ትልቁ መፍትሄ ሁሉም ሰው ያገባኛል ብሎ መነሳት አለበት። በመጨረሻም ጉባኤው በግጭቱ ምክንያት ህይወታቸውን ላጡ፣ ሀብትና ንብረታቸው ለወደመባቸው ዜጎች የተሰማውን ጥልቅ ሐዘን ገልጾ መጽናናትን ተመኝቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባዋ እናመሰግናለን። ቀጣዩ ዘገባ የመስፍን አራጊ ነው። የመስፍን አራጊ ዘገባ በምን ላይ ነው የሚያተኩረው? ከሰሞኑ እንግዲህ በትግራይ ክልል ከፍተኛ የሆነ የአንበጣ ጉዳት እየደረሰ ነው በምግብ ሰብል ላይ። እሱን ተከትሎ ያሉትን እንቅስቃሴዎች ነው የሚያስቃኘን። የአንበጣው መንጋ በነገራችን ላይ በትግራይ ክልል ብቻ ሳይሆን በአማራ ክልሎች፣ በአማራና በአፋር ክልሎችም ላይ እየታየ ነው። ይህንን ሁኔታ ጠቅለል ባለመልኩ መስፍን በቀጣዩ ዘገባ ላይ ያወሳል። የምስራቃዊ አማራን የጸረ ሰብል ተባይ ጉዳይ የሚከታተለው የኮምቦልቻ እጽዋት ክሊኒክ ዳይሬክተር አቶ መሐመድ ይመር ከአንበጣው ባህሪ ከአየር ንብረቱ ገጽታና ከምርት ወቅትነቱ ጋር በማነጻጸር የአንበጣው መከሰት ሊያስከትል የሚችለውን አደጋ ዘርዝረዋል። አንበጣው በአሁኑ ደረጃ ከገባ ያው ከፍተኛ ጉዳት ማድረስ ይችላል። በአሁኑ ሰዓት ሰብሉ ማሳ ላይ ነው ያለው። የደረሰ ሰብልም አለ። አንበጣ ከፍተኛ ጉዳት ነው የሚያደርሰው። በተለይ አሁን ዛፋ ይቀር ስለሚበላ አፋር ላይ ሁን ፀሐዩ እየበረታ ስለሆነ አረንጓዴ ነገሮች ተደረቁ፣ ግዴታ ያው ወደኛ ክልል በስፋት መግባቱ አይቀርም። ስለዚህ ከፍተኛ ጉዳት ሊያደርስ ስለሚችል አርሶ አደሩ ያው በንቃት መከታተል አለበት። ይህ አንበጣ ያው በሰዓት ከአስራ ስድስት እስከ አስራ ዘጠኝ ኪሎ ሜትር መብረር ይችላል። በቀን እስከ መቶ ሀምሳ ኪሎ ሜትር መብረር ይችላል። ስለዚህ ከአፋር ክልል ላይ ተነስቶ ምስራቅ አማራ ላይ ሊያርፍ ስለሚችል ቀጥታ አርሶ አደሩ አንበጣውን በሚያይበት ሰዓት ሳይደናገጥ በአየር ላይ እንዲያለ በተለይ ሰብል ላይ እንዲያርፍ የተለያዩ ባህላዊ መንገዶችን ሰዎችን ዲራስ በማጮፍ ነጫጭ ነገሮች ሰብል ማሳ ላይ በመዘርጋት እንዲሁም ሌሎች የመከላከያ ዘዴዎችን እንትን በማለት ማባረር እንዳለበት ወዳውን እንዳየውም ቀበሌ ላሉ ለግብርና ባለሙያዎች መልእክት ማስተላለፍ አለባቸው። የአንድ አንበጣ መንጋ ደግሞ ቢያንስ ከአርባ ሚሊየን እስከ ሰማኒያ ሚሊየን ፖፕሌሽን ይዛል ተብሎ ነው የሚታሰበው። ስለዚህ የዚች ትንሿ የአንበጣ መንጋ ሰላሳ አምስት ሺህ ህዝብ በአንድ ቀን የሚመገበውን ያህል መብላት ይችላል። ይህ ጉዳት ደግሞ የከፋ ሊሆን ስለሚችል አርሶ አደሩ ይ ሰሜንን አይቶ ከአሁኑ ነፍቶ መጠበቅ አለበት እስካሁን ባለው መረጃ ይላሉ ዳይሬክተሩ በሰሜንና ደቡብ ወሎ እንዲሁም በኦሮሞ ብሔረሰብ አስተዳደር ዞኖች የአንበጣ መንጋው የተከሰተ ሲሆን በምርት ላይ ጉዳት አላስከተለም በአርሶ አደሩ ላይ ግን አለመረጋጋትን ፈጥሯል የአንበጣ መንጋውን ለመከላከል ጥረት እየተደረገ መሆኑም ታውቋል አጠቃላይ ምስራቅ አማራዎች ስ ስድስት ስድስት መቶ ስልሳ አምስት ሄክታር ላይ ተከስቶ ወረባቦ ላይ ስምንት መቶ አርባ ሶስት ሄክታር ሐብሩ ላይ ወደ ሰባት መቶ ሰላሳ ሄክታር አርጡማ ፉርሲ ወደ አንድ ሺ ሄክታር ሄክታር ደቡብ አርዋ ወደ ሁለት ሺ ሄክታር ባቲ ላይ ከሁለት ሺ አምስት መቶ ሄክታር በላይ ተከስቶ ታይቶ ነበር። አሁን መስከረም ሀያ ስድስት ጀምሮ ማለት በዚህም ወደ አንድ ሺ ሶስት መቶ ሰላሳ ስድስት ሄክታር ላይ ኮንትሮል አድርገናል። በኬሚካል ወደ ሶስት መቶ አራት መርጫ መሳሪያ ተጠቅመናል። ሶስት መቶ ሰላሳ ኬሚካል ሊትር ተጠቅመናል። እሱንም ወደ አምስት ሺ አንድ መቶ አርባ ባለሙያና አርሶ አደሮች በማሳተፍ ያው እየተከላከል እንገኛለን። ዳይሬክተሩ በአንበጣ መንጋ ጉዳት አለመድረሱ ራሱን ቢያስረዱም በደቡብ ወሎ ዞን ከአርጎባ ልዩ ወረዳ የደረሰን መረጃ በአስራ አምስት ሄክታር መሬት ላይ የተዘራ ማሽላ በአንበጣ መንጋው ጉዳት ደርሶበታል። በወረዳው ግብርና ጽፈት ቤት የሰብል ልማት ቡድን መሪ አቶ ሀሰን አህመድን በስልክ አናግሬያቸዋለሁ። አሁን ያለበት ደረጃ አምስተኛ ደረጃ ላይ ነው። ከፍተኛ የሆነ የሰብል ጥቃት የሚያደርስበት ነው። አሁንም ያለውን ነገር ባሉት የተለያዩ ሞተሮች ያሉ እና በሰው ኃይል ያው የጭፍጨፋ ስራ እየሰራ ነው። ማሽላ ላይ በጣም በልቶብናል፣ ጉዳት አድርሷል። ማሽላ ላይ ያው የጉዳት መጠን እስካሁን ድረስ ወደ ሀሳብ፣ ተከራካሪ የሆነ ነው ያለው። ሙሉ በሙሉ ነው ያወደመው። አዎ፣ በቃ ማሽን ላይ እንዳለ ያረፈበት እርጥ ቦን ካገኘው በሙሉ ነው ያወደመው። ከሰኔ 15 2011 ዓ.ም ረጅ ጀምሮ በወረዳው በሚገኙ ዘጠኝ ቀበሌዎች ላይ ቢከሰትም በባህላዊ የመከላከል ዘዴ በመጠቀም ከአካባቢው እንዲርቅ ተደርጎ ነበር። ሆኖም አንበጣው እንቁላሉን ጥሎ ዳግም ከወራት በኋላ ተከስቷል። የመከላከል እንቅስቃሴው ተጠናክሮ ቢቀጥልም በሰው ኃይል ለመድረስ ምቹ ባልሆነባቸው አንዳንድ አካባቢዎች ስለሰፈረና ተጨማሪም ያንበጣ መንጋ በአቅራቢያው አቅራቢያው ከሚገኙ አፋር አካባቢ እየመጣ ስለሆነ የኬሚካል ርጭት በአውሮፕላን እንዲካሄድላቸው ጠይቀዋል። በግብርና ሚኒስቴር የእፅዋት ጥበቃ ዳይሬክቶሬት ዳይሬክተር አቶ ዘብዴው ሰላቶ ቅድመ መከላከል ስራ በመሰራቱ በስፋት ሊከሰት የሚችለውን ያንበጣ መንጋ መቀነስ ተችሏል ይላሉ። መስከረም መጀመሪያ ቀና ጀምሮ የተጣሉ እንቁላሎች ተፈልፍሎ እነዚህም በተለይ በዋናነት በአፋር እና በሶማሌ ክልል እንደዚሁም ደግሞ ምስራቅ አማራ በተወሰኑ አፋር አዋሳኝ ቀበሌዎች የመፈልፈል ሁኔታ ነበር እና ይህን ሲመከላከል ቆይተናል። አሁን የምናየው አንበጣ ወደ ምስራቅ አማራ ወረዳዎች እና ወደ ደቡባዊ ትግራይ እየወጣ ያለው ከመከላከል የተረፍ እድገታቸውን የጨረሱ ይማች ውራዳልት የምንላቸው ግን በባህሪያቸው በከፍተኛ ፍጥነት ሊበሩ የሚችሉ ብዙ ሊመገቡ ሊያጠፉ የሚችሉ ናቸው። ዞሮ ዞሮ ግን ከተከላከል ነው አንፃር እጅግ በጣም ዝቅተኛ ቁጥር ነው አሁን የምናየው። የመርጫ መሳሪያዎች የባለሙያ ስልጠና እነዚህ ለመከላከል የሚያስፈልጉ አውሮፕላኖችን በቦታው እንደ አስፈላጊነቱ የማሰማራት መረጃ በየጊዜ የመለዋወጥ ስራዎች በስፋት እየተሰሩ ነው ያሉ በአሁኑ ሰዓት ብዙ የምንጠብቀው ከህብረተሰቡ ነው ህብረተሰቡ በተለይ አሁን መብረር እስከጀመረ ድረስ የት እንደሚያርስ የት እንደሚያደርግ በአቅራቢያው ለሚገኘው የግብርና ጽሕፈት ቤት ወይም የቀበሌ ጽሕፈት ቤት ወዲያው ማሳወቅ የሚመለከተው ባለሙያ ያ ስፍራ በሰው ኃይል ለመከላከል የሚመች ከሆነ በሰው ኃይል ከመንደሮች እና ትምህርት ቤቶች በተለይ ከጸረ ተባይ ጉዳት አንጻር ጎጂ የማይሆን አካባቢ ከሆነ ደግሞ ለአውሮፕላን የሚመች ከሆነ ለአውሮፕላን የሚመች የጂፒኤስ ሪከርድ ወዲያውኑ ሰጥተው በአውሮፕላን የሚረጭበት ሁኔታ መመቻቸት አለበት። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አድማጮቻችን አብራችሁን ስላመሻችሁ እናመሰግናለን። የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሐሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱም። በነገው ዕለት እንግዲህ እንገናኛለን። በሰላም በጤና ያገናኘን። ሀብታሙ ስዩምና ኤደን ገረመው አብረናችሁ ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞክቤል ያቤሮን ደናደሩ È una tragedia